አእዋፋትን የሚያጠቃው ወረርሽኝ የተከሰተው በክልሉ ደቡብ ኦሞዞን ሀመርና በና ጸማይ በተባሉ ወረዳዎች ውስጥ መሆኑን በክልሉ የደቡብ ኦሞዞን የእንስሳትና አሳ ሀብት ልማት መምሪያ አስታውቋል። ወረርሽኙ ባለፈው የመጋቢት ወር አጋማሽ ላይ ለመጀመሪያ ጊዜ በሐመር ወረዳ ዘመርጋ በተባለ ቀበሌ ውስጥ ከተከሰተ በኋላ በጥቂት ሳምንታት ውስጥ ወደ አጎራባች ቀበሌዎችና ወረዳዎች መዛመቱን በመምሪያው የእንስሳት ጤና አጠባበቅ የስራ ሂደት አስተባባሪ ዶክተር ጎርባቾፍ ኩነቴ ለዶቸቨለ ዲደብሊው ገልጸዋል። መጀመሪያ የተከሰተው ሀመር ወረዳ ነው። በዋናነት ሞቱ የተጀመረው እዛ ነው፣ ዘገርማ የምባል ቀበሌ። ቀጥሎ ደግሞ በነዘማዊ ወረዳ ቀበሌ ወይጦ አካባቢ የተዛመደበት ሁኔታ ነው ያለው እና ሁለት ወረዳ ላይ ነው በዋናነት የተከሰተው። በወረርሽኝ መልክ የተከሰተው በሽታ ከዚህ በፊት በአካባቢው ያልተለመደና አዲስ መሆኑን የጠቆሙት ዶክተር ጎርባቾፍ በተለይም በተለምዶ ዋኔ በመባል የሚታወቁ የእርግብ ዝርያዎችን የማጥቃት አቅሙ የበረታ ሆኖ እንደሚስተዋል ተናግረዋል። በአሁኑ ወቅት የፌዴራል ጤና ጥበቃና የዓለም ጤና ድርጅትን ጨምሮም ከተለያዩ ተቋማት የተውጣጣ የባለሙያዎች ቡድን ወረርሽኙ በተከሰተባቸው አካባቢዎች የቅርብ ክትትል እያደረገ እንደሚገኝና የሞቱ አዋፍ ናሙናዎች በአዲስ አበባ ሰበታ በሚገኘው የእንስሳት ጤና ምርምር ላቦራቶሪ ተልከው ውጤቱ እየተጠበቀ ይገኛል ብለዋል። በሽታው ከዚህ በፊት የማይታወቅ ስለሆነ በአካባቢው ላይም አዲስ ስለሆነ ይህንን በሽታ ይሄ ነው ለማለት የተቸገርንበት ሁኔታ ሲሆን ስለዚህ ከኛ ላቦራቶሪ ጤና ጥበቃ ላቦራቶሪ ያወጣው ሲ ናሙና ወስዶ ወደ ሰበታ የእንስሳት ጤና ጥበቃ ላቦራቶሪ ተጨማሪ ከአቅማችን በላይ ስለሆነ በሽታ ጣራ ያደረገበት የደቡብ ኦሞ ዞን ጤና መምሪያ የበሽታዎች መከላከልና ጤና ማጉልበት የስራ ሂደት አስተባባሪ አቶ ታምራት አሰፋ በበኩላቸው በወንዝ ዳርቻዎችና ኩሬዎች አካባቢ በወረርሽኙ ምክንያት በሺዎች የሚቆጠሩ አዋፏት ሞተው ቢገኙም እስካሁን ግን በሰዎች ላይ የተከሰተ ተመሳሳይ ምልክት አለመኖሩን ተናግረዋል። ይሁን እንጂ ወረርሽኙ ምናልባት ወደ ሰዎች የመተላለፍ ሁኔታን ለመቆጣጠር በሁለቱም ወረዳዎች በሚገኙ የጤና ተቋማት አማካኝነት የቅርብ ክትትልና እየተደረገ እንደሚገኝ አቶ ታምራት አስረድተዋል። እንግዲህ እስካሁን ድረስ ባለው የጤና ተቋማት ጋርም ግንኙነት ያደረገን ነው በሀመር ወረዳ ካሉ ጤና ጣቢያዎች ጋርም ማለት ለምሳሌ እርቦሬ ላይ፣ ካራ ላይ ካሉ ጤና ጣቢያዎች ድመካ ጤና ጣቢያ እና ቱርሚ ጤና ጣቢያዎች አካባቢ ከዛም አልፎ ጤና ኬላዎች ጋርም ያው ግንኙነት ያደረገን ያለንበት ነው መረጃ የተለዋወጠን ያለንበት ሁኔታ ነው ያለው። ስለዚህ እስካሁን ድረስ ሰው ላይ የተከሰተ በምንም አይነት መልኩ ችግር እንደሌለ ነው ያረጋገጥነው። በቀጣይም የናሙና ውጤት እስኪታወቅ ድረስ ወረርሽኙ በተከሰተባቸው አካባቢዎች የሚገኙ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ ትምህርት እየተሰጠ ይገኛል ብለዋል። አሁንም ቢሆን የሕብረተሰቡ በዋናነት እንደዚህ አይነት ችግሮች ሲታዩ ወይም በተለይ የዱር ወፍ እንደመሆኗ መጠን ከዱርም ብቻ ምጣትሆን አንዳንድ ጊዜ በሰፈር ውስጥም መታ በሰፈርም የምትሞትበት ሁኔታ ስላለ አንደኛ የሕብረተሰቡ እንደዚህ አይነት ችግር አሁንም ሲያጋጥም ማሳወቅ ነገር አንድ ይሄን ማድረግ አለበት። ሁለተኛ ወፏን በምን አይነት መልኩ የሞተም ይሁን እንደገና ደግሞ ያልሞተም ቢሆንም ማለት ነው ዝም ብሎ መነካካት አያስፈልግም። በተለይ ልጆች ጋር ተያይዞ ያለው ነገር ላይ ማለት ነው። ስለዚህ የመክበር ካልሆነም ደግሞ የማቃጠል ስራዎችን ከጤና ባለሙያዎች ጋር በጋራ በመሆን የማስወገድ ስራ መስራት አለበት። አስፈላጊን መረጃ ለሚመለከተው አካል ማድረስ እና ጥንቃቄ ማድረግ ያስፈልጋለን። ለዲ ደብልዩ ለተጠናከረው ዘገባ ሸዋንግዛ ወጋየው ሐዋሳ።